ከትምህርት ሚኒስቴር ጋር በተደረገ ስምምነት በኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በሃንጋሪ በትምህርት ገበታ ላይ ይገኛሉ። የተማሪዎቹን የትምህርት ሙሉ ወጪ የሃንጋሪ መንግስት ቢሸፍንም ተማሪዎቹ ምግብን ጨምሮ ለዕለት የሚያውሉት የገንዘብ እጥረት እየተፈታተናቸው እንደሆነ ይናገራሉ። ዘላለም ሀጎስ የተማሪዎቹ ተወካይ ነው። በኢትዮጵያ አቆጣጠር ከሁለት ሺ ዘጠኝ መስከረም ጀምሮ ያገኘነውን የትምህርት እድል ተጠቅመን እዚህ ሃንጋሪ መጥተናል። ያው ከትምህርት ሚኒስቴር በተገኘ የትምህርት እድል ያም ሆኖ ያገኘ ነው የትምህርት እድል ጥሩ ሆኖ እያለ ከሚሰጠው የስኮላርሺፕ እያንጻር ትምህርት ሚኒስቴርን አስፈላጊውን ማጣራት አካሂዶ የማይበቃና ያሉንን ወጪዎች የማይሸፍን በቂ ያለመሆኑን ጥያቄ ውስጥ በማስገባት አሰራሩን በተከተለ መንገድ ጥያቄ አቅርበን ነበር። ያው ይህንን የኢኮኖሚ ችግር በተደጋጋሚ በሁለት ሺህ ዘጠኝ ከህዳር ወር ጀምሮ ሚያዚያ ድረስ ለተለያዩ አካላት ለትምህርት ሚኒስቴርም በቅርብ የሚገኘው የኢትዮጵያ ኤምባሲ ጄኔቫ ስለሆነ ጄኔቫ ላለው የኢትዮጵያ ኤምባሲም በተደጋጋሚ ደብዳቤ አስታውቀን እነሱም ያንን ጉዳይ አይተው መልስ ለመስጠት ክቡር አምባሳደር ነጋሽ ክብረት እዚህ ድረስ ያለውን ሁኔታ ለማጣራት ተገኝተው ያለውን ሁኔታ እና ያለብንን የኢኮኖሚ ችግር አጣርተው ነበር። ሆኖም ግን ያው ይህ ለትምህርት ሚኒስቴር የቀረበው የመፍትሄ ወይም የጥናት ሁኔታ ምንም አይነት መልስ እስካሁን ስራ አልተሰጠን። ነው የመጣንበት የስኮላርሽፕ አይነት ስቲፐንዲየም ሀንጋሪ ከም- የስኮላርሽፕ የሚሰጠው ደግሞ ቴምፐስ ፓብሊክ ፋውንዴሽን የሚባል በሀንጋሪ መንግስት የተቋቋመ ድርጅት ነው። ስኮላርሽፕ መጠን ለተለያዩ ወጪዎች የሚሸፍነ ሆነው ለሊቪንግ ኮስት ወይም ደግሞ ያቺ በየወሩ ለመኖሪያ ወርሃዊ የምትከፈለው ለማስተርስ ተማሪዎች መቶ ሰላሳ ዩሮ ነው። ለፒኤችዲ ተማሪዎች ደግሞ አራት መቶ ሀምሳ ዩሮ ነው። ከዛ ውጪ መኖሪያ የማደሪያ ክፍል ይሰጣል። ከዛ ከሌለ ደግሞ ውጭ እንድንከራይበት የሚከፈል አንድ መቶ ዩሮ ክፍያ ይኖራል ማለት ነው። ስለዚህ ይህን አራት መቶ ዩሮ ለፒኤችዲ እና መቶ ሰላሳ ዩሮ ለማስተርስ ተማሪዎች የሚከፈለውን ይህንን ክፍያ ማን ነበር መሸፈን የነበረበት? ራሱ ፋውንዴሽኑ ነው ሸፍኖ እዚህ ድረስ ያመጣል ማለት። በየወሩ ያንን ስኮላርሽፕ እሱ ይከፍላል። አሁን ያለው ችግሩ ይሄ መቶ ሰላሳ ዩሮ በተለይ ለማስተርስ ተማሪዎች ከወር እስከ ወር ምግባቸው እና ሌሎች ያሉትን ወጪዎች ሸፍኖ እንትን ለማለት የማይበቃ መሆኑ ነው። ከየዩኒቨርሲቲው ተመልምለን ተወዳድረን ነው ይህንን እድል ያገኘ ነው እና ይሄ የትምህርት እድል መገኘቱ ጥሩ ነው። እኛ አሁን እዚህ ጋር ማንሳት የፈለግነው ግን የሀንጋሪ መንግስት የሚሸፍነው ክፍያ ክፍያ አለ። ያ ክፍያ ግን በቂ አይደለም። ስለዚህ አሁን ተጨማሪውን ገንዘብ ከኢትዮጵያ የትምህርት ሚኒስቴር ነው ማግኘት ያለባችሁ ማለት ነው። አዎ ከኢትዮጵያ የትምህርት ሚኒስቴር ነው። እኛ ለብቻችን ያነሳነው ጥያቄ አይደለም። ከዚህ ውጭ በተለያዩ ሀገራት የሚማሩ በእኛ በተመሳሳይ ውል አስረው የሚማሩ ዜጎች አሉ እንደዚህ አይነት ተመሳሳይ ኢኮኖሚ ችግር ኖሮባቸው ድጎማ ይደረግላቸዋል። ወደ ሀንጋሪ የመጣችሁት ተማሪዎች ስንት ነበራቸው? የትምህርት እድሉን ያገኛችሁት በጠቅላላ ሰላሳ ስድስት ነበርን። አሁን ወደ ሌላ ሀገር ከሄዱትና ወደ ኢትዮጵያ ከተመለሱት እንትን ቢል ወደ ሀያ ዘጠኝ ወይም ሰላሳ አካባቢ እዚህ እንገኛለን ማለት ነው። ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸምን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው። ስለዚህ ይህንንን ችግራችን ታይቶ ትምህርት ሚኒስቴርና ሌላው የሚመለከተው አካል በአስቸኳይ መፍትሄ እንዲሰጠን ነው ጥያቄያችን ማቀርበው። በኢፌዴሪ ትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድልን የሚመሩት አቶ ምትኩ በሬቻን ተማሪዎቹ ገጠመን ያሉትን ችግር አንስተን ጠይቀን ነበር። ከሀንጋሪ መንግስት ጋራ ስምምነት ላይ ስንገባ የሀንጋሪ መንግስት ትምህርትን ለመጻ ለመስጠት ለተማሪዎች የመኖሪያ አበል በየወሩ ሊከፍል እንዲሁም ለሕክምናቸው የሚያስፈልጋቸውን ወጪዎችን ለመሸፈል በተጨማሪም ሌሎችም ከትምህርት ጋር ተያዥ የሆኑ ወጪዎችን እንደሚሸፍን ስምምነቱ ላይ ተቀምጠዋል። በኢትዮጵያ መንግስት በኩል የሚሸፈነው ወደ ትምህርት ሲሄዱ የአየር ትኬት፣ ትምህርታቸውን አጠናቅቀው ወደ ኢትዮጵያ ሲመጡ ደግሞ የመመለሻ አየር ትኬት ለመስጠት ነው የአንጋሪ ተማሪዎች ብቻ ሳይሆኑ ሌሎችም አገር የላክናቸው ተማሪዎች ሰጣቸው የመኖሪያ አበል በቂ እንዳልሆነ ጥያቄ ሲያቀርቡ የጥያቄው አግባብ እየታየ ምላሽ የሚሰጥበት አሰራር አለ። ስለዚህ የሀንጋሪ ተማሪዎችን በተመለከተ ያደረግነው በእርግጥ ከተማሪዎቹ የሚሰጡ ገንዘብ በቂ ስላልሆነ ያህል ገንዘብ በየወሩ ልንደጎም ይገባል የሚል ጥያቄዎችን የገንዘብ መጠንም በማስቀመጥ ልከዋል። ጄኔቫ የሚገኘው የኢትዮጵያ ኤምበሲ በቦታው ተገኝተው ተማሪዎቹ ያነሷቸውን ጥያቄዎች በዝርዝር አይተው ሀሳብ እንዲያቀርቡ አሳይመንት ተሰጥቷቸዋል። በዛ መሰረት በቦታው ተገኝተው ለተማሪዎቹ ድጋፍ ያስፈልጋል የሚሏቸውም በዝርዝር ልከዋል። ነገር ግን ያ የመጣው የውሳኔ ሀሳብ መልሶ ማየትን ግን የግድ ብሏል። ለዚህም ነው የስልጠና ድልም የሰጠው አካል የሚሰጠው ገንዘብ ለተማሪዎቹ የትክክል በቂ ነው አይደለም ተጨማሪ የገንዘብ ድጋፍ በኢትዮጵያ መንግስት የሚያስፈልግ ካለ ይህንን አይቶ መጥቶ የውሳኔ ሀሳብ አቅርቦ አስወስኖ ተማሪዎችን ለማገዝ በትምህርት ሚኒስቴር በኩል ፍላጎቱ አለ። ስለዚህ በቅርቡ ምላሽ ያገኛሉ የሚል ተስፋ አለ ወይስ ምን ያህል ጊዜ ተጨ- ቅድም ለማንሳት እንደሞከርኩልሽ ብዙ ተማሪዎች በተለያዩ ሀገሮች ትምህርታቸውን በመከታተል ላይ ይገኛሉ። ስልጠና የሰጠው ወገን የሚሰጠው ገንዘብ በቂ ነው ብለው ያምናል። ነገር ግን ተማሪዎቹ እዛ ከደረሱ በኋላ ግን የሚሰጠው ገንዘብ በቂ አይደለም የሚል ጥያቄ ሲያነሱ፣ ኤምባሲዎቻችን ባሉበት ቦታ ላይ ዝርዝር ጥናት በማካሄድ ይህን ያህል ገንዘብ ድጎማ ሊሰጣቸው ይገባል ብለው ሀሳብ ሲያቀርቡ፣ የድጎማ ገንዘብ እንደ ኢትዮጵያ መንግስት እየተሰጠን ያለው ለምሳሌ ያህል ቱርክ ተማሪዎች አሉን፣ ቻይናም ተማሪዎች አሉን፣ ህንድም ኩባም በእነዚህ ሀገሮች ላይ ስልጠናውን የሰጠው አካል ከሚሰጠው ገንዘብ በተጨማሪ የኢትዮጵያ መንግስት ድጋፍ እያደረገ ነው ያለው። ስለዚህ ለሀንጋሪም ተማሪዎች ተመሳሳይ እገዛ ለማድረግ በእኛ ማለት በትምህርት ሚኒስቴር በኩል በተለይ ስራውን እኔ የምመራው በመሆኔ በአካል ተገኝቼ ከተማሪዎቹ ጋርም ውይይት እንዳካሂድ በተጨማሪም ስልጠናውን ከሰጠውም አካል ጋር ተገናኝተን ውይይት እንድናካሂድ እና መጨረሻ ውሳኔ ሀሳብ እንዳቀርብ እርግጠኛ ነኝ ማርቸ ሀያ አራት በቦታው ተገኝቼ ከተማሪዎቹ ጋር ውይይት አካሂዳሉ ብዬ ብያምናለሁ። የተማሪዎቹ ችግሮች በቅርቡ መፍትሄ ያገኛሉ የሚል ተስፋ አለን። አቶ ምትኩ በሬቻን ለሰጡን ምላሽ ከልብ እናመሰግናለን።